በአማራ ብሔር ተወላጆች ላይ በየቦታው እየተፈጸመ ነው ያሉትን ግድያና ጥቃት የሚያወግዙና ፍትህን የሚጠይቁ ሰልፎች በአማራ ክልል የተለያዩ ከተሞች ዛሬም ቀጥለዋል። በባህር ዳር ከተማ ውስጥ ሁለተኛ ቀኑን በያዘው በዚህ ተቃውሞ የንግድ አገልግሎት ሰጪ ተቋማት ዝግ ሲሆኑ እንቅስቃሴን የመገደብ አድማም ተካሂዷል። የአማራ ክልል መንግስት ትላንት በሰጠው መግለጫ የንግድ ተቋማትን መዝጋትና የእንቅስቃሴ ገደብ አድማ የሚያዋጣ የተቃውሞ ስልት አይደለም ሲል አሳስቧል። ባህር ዳር ላይ የተካሄደውን ሰልፍ የተከታተለችው አስቴር ምስጋናው ተከታዩን ዘገባ ይዛለች። እጅግ የበዛ ቁጥር ያላቸው የባህር ዳር ከተማ ነዋሪዎች ዛሬም በድጋሚ ለተቃውሞ አደባባይ የወጡት በአማራ ተወላጆች ላይ በየቦታው ይደርሳል ያሉትን ግድያ ለመቃወም እንደሆነ ይናገራሉ። በተቃውሞ ላይ ካሰሙት ድምፅ መካከልም አማራን በየቦታው መግደል ይቁም፣ የወገኔ ደም ያመኛል፣ መንግስት በየቦታው ለሚጠፋው የአማራ ደም ትኩረት ይስጥ የሚሉና ሌሎች ቀድሞ በፖለቲካ እንቅስቃሴ ውስጥ ክርክር የሚካሄድባቸውን አቋሞችንም በመፈክር አንጸባርቀዋል። ሁለተኛ ቀኑን በያዘው በባህር ዳሩ የዛሬ ተቃውሞ ትምህርት ቤቶችና የንግድ አገልግሎት ሰጪ ተቋማት ተዘግተው ውለዋል። የትራንስፖርት አገልግሎትም ጠዋት ላይ ተቋርጦ የነበረ ቢሆንም ረፋዱ ላይ ግን እንደገና ጀምሯል። በተቃውሞ ሰልፉ ላይ ካገኟቸው ነዋሪዎች መካከል ሀሳባቸውን ያካፈሉ ነበሩ። ስሜ አብርሃም ይባላል። ሰልፍ ትናንትም ነበረ፣ ዛሬም ነበረ እና ሰልፉ ምንድን ነው? እዛ እኛ አማራ ስለሆነ አማራ በየቦታው እንደዚህ ሲታረድ እንደዚህ ሲፈናቅል ምናምን የእኛ ወገኖች ስለሆኑ ወጥተን ያው አደባባይ ላይ ድምጣችን

እና ይሄ ነገር መንግስት ይሄን ነገር አንደርስታንድ አድርጎ አንደርስታንድ ሳያደርገው ቀርቶ አይደለም። በእርግጥ ግን ለምንድነው መፍትሄ የማይመጣ? ሁሌ አማራ እንደዚህ እንደተሰቃየ መኖር አለበት እንዴ? ነውር እኮ ነው። አንድ ጊዜ በሰሜን፣ አንድ ጊዜ በመተከል፣ አንድ ጊዜ በአጣየ እየተባ እስከ መቼ ነው ይሄ ነገር የሚያቆመው? እና እኛ በጣም ፊል አድርገናል። ያለንን ነገር በአደባባይ ለመግለጥ ሞክረናል። ሰው በሰላማዊ በሆነ መልኩ ሀሳቡን ገልጾ አሁን ተበትለናል። ነገ ደግሞ ያው በየቤቱ ሰው ቁጭ ብሎ እንትኑን እንዲያሰማ ተነጋግረን ተለያይተናል። ይባላል ጠዋት ማለት ሁለት ሰዓት ተኩል ምናምን አካባቢ ጀምሮ ፓፒራስ አካባቢ ነው ሰው የተሰበሰበው። መጀመሪያውኑ እዚያው ላይ አደባባይ ላይ ቁጭ ብሎ ነበረ። ድምፁ ሲያሰማኝ ነበረ። የሰው ጥያቄ ምንድን ነው በየቦታው የሚታረደው አማራ ደም፣ እያንዳንዱ መንግስት ማለት እያንዳንዱ ባለስልጣን ቆረቆሮ ሊያስቆመው ይገባሉ። ዋና ጥያቄው እና ምንም ግጭት አልነበረም። ጠጠሪያ ድንጋይ እንኳን አልተወረወረም። ሁሉም ሰው ሰላማዊ በሆነ መልኩ ነው ድምፁ ሲያሰማ ይቆያል። እና ይሄ ደግሞ ተገቢ ነው። በየቦታው እየታሰረ በየቦታው እየታረደ ህጻናት ምን አደረጉ? እናቶች ሴቶች ምን አደረጉ? ይህን ሁሉ እንዲቆም ነው ዋናነት ጥያቄው። አሁንም ቢሆን ይሄ መንግስት በአስቸኳይ መፍትሄ የማይሰጥ ከሆነ ይቀጥላል፣ ይቀጥላል። ባጭሩ ማለት መናገር ሰለማዊ ሰልፍ አውጥተን ነበር። ትናንትናም ዛሬም ያው የወጡበት ምክንያት የአማራ ግድያ ዘር ተኮር የሆነን ነገር እንዲቀር በማለት ድምጻችን ለማሰማት አደባባይ ይወጣላል። ሰሚ ካለን እንግዲህ የሻኖን ያክል ያ የንግድ ተቋም በሙሉ ተዘግቷል። አገልግሎት እስከ መቼ እንደሚቀጥል አናውቅም። ያለው ነገር እንግዲህ መንግስት ትኩረት ሰጥቶበት እልባት እንዲሰጠ ነው። እንግዲ ከየት እስከ የት ነበር ግን የእግር ጉዞ ያደረጋል እና ከቴክስታይል ፓፒረስ ከፓፒረስ እስከ ክልል ምክር ቤት ድረስ ባለውን የተጓዝ ነው። እንቅስቃሴ እስከ በሌላም ተቋም አለ። ከአዘዋም አንስቶ ተመልሶ ወደ ጊዮርጊስ አደባባይ ሄደ ነው። ካነጋገርኳቸው ወጣቶች መካከል የንግድ አገልግሎት ሰጭ ተቋማትን ሙሉ ለሙሉ መዝጋትና እንቅስቃሴ የመገደብ ተቃውሞ ተገቢ አይደለም ብለው እንደሚያምኑ የገለጹልኝ አሉ። ቀጣይነት ካለው ከባድ ነው። አግባብ ነው ብዬ ልገምት። ምክንያቱም ሰው የዕለት የዕለት የእጅ ወዳፍ የሆነው ኑሮ ነው እየተንቀሳቀሰ ያለ የአንድ ቀን። አሁን ለምሳሌ አነስተኛ ሽሮ ቤት ነው ያለን፣ ብንዘጋ አንድ ቀን ሁለት ቀን ተጎድታ እንሆናለን። ግን ድምጻችን አንድ ቀንም ቢሰማልን፣ ቀጣይነት ባይኖረው ጥሩ ነው። የንግድ ተቋማት መዘጋቱን አልደግፈውም። ግን ያው በሀሳብ መስማማታቸውን ለመግለጽ ያህል ነው እንጂ ሰው ያው የዕለት የዕለት እንቅስቃሴውን እየሰራ ተገቢውን የሆነ ጥያቄ ማለት ጥያቄው እንዳለ ሆኖ ስራችን ሳናቋረጥ እየሰራ ብንጠይቅ ጠይቅ የተሻለ ነው ብዬ አስባለሁ። የንግድ ተቋማት መዘጋቱ ተገቢነት የለውም። ምክንያቱም ሰው ማግኘት ያለበትን ሰርቪስ አገልግሎት እያገኘ ነው ድምፁን ማሰማት ያለበት እንጂ ቤት ውስጥ አድማ ቁጭ ብሎ ካልሰራ በልቶ ማደር ማይችል ሰው አለ። ያ ሰው ስም ሊሆን፣ ስለዚህ መተዛዘን ያስፈልጋልና ሰልፍ ባለበት ሰዓት መዘጋት አለበት። ሰልፉ ከተጠናቀቀ በኋላ ግን መከፈት መቻል አለበት። ቅድም እየመጣ እኛ ዞር ዞር እያልን እያየን ነበረ። ባንኮች በሙሉ ዝግ ናቸው። ምናልባት ከሰዓት ይከፈታሉ ተብሎ ይጠበቃል፣ አልተከፈቱም። አሁን መሆን የለበት የአማራ ክልል የመንግስት ቃል አቀባይ አቶ ግዛቸው ሙሉነ ትናንት በሰጡት መግለጫ የንግድ ተቋማትን መዝጋትና የእንቅስቃሴ ገደብ አድማ የሚያዋጣ የተቃውሞ ስልት አይደለም ሲሉ አሳስበዋል። የንግድ እንቅስቃሴዎች እንዲቆሙ አንዳንድ ግለሰቦች ፍላጎት እንዳላቸው ምንሰማቸዋሉ። እንዲህ እንዲህ አይነት ነገሮች ጥሩዎች አይደሉም፣ መፍትሄ አይሆንም። አሁን ብዙ ችግር ነው ያለበት ማህበረሰባችን። በችግር ላይ ችግር እንዳይደረብ የመፍትሄ አካል ሁላችንም የመፍትሄ አካል እየሆነ መሄድ አለብን የሚል የመጨረሻ መፍትሄው የጋራ አንድነት ማጠናቀር ነው። ይህ መሰመር አለበት። መፍትሄው የውስጥ አንድነታችን፣ አቅማችን መበረታት አለብን፣ መጠናቀር አለብን። የፖለቲካ ልዩነት ሊኖረን ይችላል፣ ነገር ግን በሰላም ጉዳይ አንድ መሆን አለብን። ነገር ግን በአማራ ህዝብ ጥያቄዎች ላይ አንድ መሆን መቻል አለብን፣ መተባበር አለብን ሌላ አጀንዳ ይሉ የክልሉ መንግስት አቶ ግዛቸው ሙሉነን ትላንት በሰጡት ጋዜጣዊ መግለጫም የክልሉ ህዝብ በተቃውሞ ሰልፎቹ ያነሳቸው ጥያቄዎች ተገቢ መሆናቸውን ገልጸው መንግስትም ለተግባራዊነቱ እንደሚሰራ አረጋግጠዋል። ይህም ሆነ ግን ሰላማዊ ሰልፈኛውም በማይወክሉ ጥቂት አካላትና ግለሰቦች ተገቢ ያልሆኑ መልእክቶችንና ህገወጥ ተግባራት መስተዋላቸውን ገልጸዋል። በሰልፍ ሀሳብ መግለጽ ስሜቱን መግለጽ፣ ለመንግስት መልእክት ማስተላለፍ፣ ለፌዴራል መንግስትም ለክልሉ መንግስት ህዝብ ነው። ዛሬ የተሰለፉ ወጣቶች ወይም አጠቃላይ ህዝቡ መልእክት ሲያስተላልፍ የነበረው ብዙዎቹ መልእክቶች ተገቢ ናቸው። መንግስት ወስዶ መስራት አለበት። ይህን እናምናለን። ከዚያ ባሻገር ግን ሰልፉን በደንብ ጥንቃቄ መድረግ ያለበት እነዚህ የጠላት ኃይሎች ቅድም ያልኩት በአራቱም ዳይሬክሽን የወረሩ ኃይሎች ሰልፉን ይፈልጉታል። ምናልባትም ከተሳካላቸው ሰልፉ ውስጥ ገብተው መሃል ሀገር ላይ ብጥብጥ ፈጽመው ይህንን ሰልፍ ለማረጋጋት ልዩ ኃይል ሲባል፣ ይህንን ለማረጋጋት የጸጥታ መዋቅር ሲባል፣ የአመራር ትኩረት ወደዚህ መምጣት አለበት ሲባል፣ ዳር ላይ ያልጨረስነው የቤት ስራ ሁሉ ለማበላሸት እንቅስቃሴ ማድረጋቸው የማይቀር ነው። ሰልፍ ወጥቶ በሰላማዊ መንገድ በአብዛኛው ተጠናቀቀ። መልእክቶቹም ጤነኛ ናቸው። በአብዛኛው ይባል እንጂ አንዳንዶቹ መልእክቶች ስብናን የሚነኩ ስምም እየጠራ ሰው የሚሰደብባቸው ነበሩ። ይሄ ብቻ አይደለም። ምርጫውን ዴሞክራሲያዊ ከማድረግ ብቻ ነው አማራ ክልልም ሆነ ሌላው ክልል የሚጠቀመው ህዝብም የሚጠቀመው የሚል እምነት አለን። ይሄ ሁኖ ሲያበቃ ግን አንዳንዶቹ አካባቢዎች ላይ የፓርቲዎችን ሎጎዎች የተለጠፉ ሎጎዎችን አውርዶ መቅደድና ማቃጠል ነበር። ይሄ ጥሩ አይደለም፣ ለማንም አይጠቅምም። እንዲህ እንዲህ አይነት ግድፈቶች ካልታረሙ ጥሩ ሊሆኑ አይችሉም ማለት ነው። ስለዚህ እንዲህ እንዲህ አይነት ወጣ ያሉ ነገሮች እንዳይከሰቱ የበለጠ ማኔጅ ማድረግ ያስፈልጋል። ዛሬ በአማራ ክልል ከባህር ዳር በተጨማሪ ደብረ ብርሃን፣ በሰሜን ወሎ ፍላቂት፣ ላሊበላ፣ ጋሸና፣ ኮን እና ሌሎች ከተሞች ውስጥ ሰልፎች መካሄዳቸውን ከተለያዩ ነዋሪዎች ያገኘናቸው መረጃዎች ጠቁመዋል። በሰሜን ሸዋ በተለያዩ አካባቢዎች የተከሰተውን ጥቃት ለማብረድ ኮማንድ ፖስት መቋቋሙን መንግስት ይፋ ማድረጉን መዘገባችን ይታወሳል። ለአሜሪካ ድምፅ ሬዲዮ አስቴር ምስጋናው ባህር ዳር